የኢትዮጵያ መንግስት ባለፉት ቅርብ ወራት ያሰራቸው የኢንተርኔት ላይ ጸሐፊዎችና ጋዜጠኞች ጉዳይ ጨምሮ በተለያዩ ጊዜያት የወሰዳቸው እርምጃዎችን ተከትሎ ትችቶች እየተሰሙ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ለፓርላማ ባደረጉት ንግግር የግል ጋዜጦችና ጋዜጠኞችን አስመልክቶ የሰጡትን አስተያየት ተከትሎ በጉዳዩ ላይ ምላሽ የሰጠው የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግሥት ጋዜጠኞችንና ጋዜጠኝነትን አስመልክቶ እያራመደ ያለው ፖሊሲና አቅጣጫ ለሀገሪቱ የንግግርና የፕሬስ ነጻነት አይበጅም ሲል መተቸቱ ተዘግቧል። አሉላ የህግ ባለሙያ አነጋግሯል። አቶ ሙሉጌታ አረጋዊ የኢትዮጵያን ሕግና ወቅታዊውን የኢትዮጵያ መገናኛ ብዙኃን ይዞታ በምንመለከትበት በዚህ ርዕስ በርከት ያሉ አነጋጋሪ ጭብጦች ናቸው የተነሱት። ለዚህ ምጥን ዝግጅት ዋና ዋና የሚባሉትን ብንመለከት ባለፈው ሳምንት በፍትህ ዋና አምደኝነትና በሰላ ትችቶቹ የሚታወቀውን በአሁኑ ሰዓት በእስር ላይ የሚገኘውን የፍርድ ብይኑ ሲሰጥ እስከ አስር ዓመት የሚደርስ እስር ሊጠብቀው ይችላል የተባለውን ጋዜጠኛ ደሳለኝ ተመስገንን ሁኔታ እንመልከት። ከሁለት ዓመት በፊት የተጻፈ አንድ ጽሑፍ ነው። በምንሻ የተጠቀሰው ጉዳዩን በቅርበት የመከታተል እድል ነበረውት እና ከህግ አንጻር የተከሰሰበት ለዚህም ምስር የበቃበት ሁኔታ እንዴት ይመለከቱታል? በዚህ ብንደረደር የጋዜጠኛ ተመስገን ጉዳይ አውቀው ነበረ ከታተለው ነበረ። በቅርቡ እንደተወሰነ እና ጥፋተኛ ሆኖ እንደተገኘ ነው በፍርድ ቤቱ የተገለጸ። የተከሰሰባቸው የተጠቀሱበት አንቀጾች ብታያቸው በጣም የሚያከራክሩ አንቀጾች ናቸው የተጠቀሱት በተደጋጋሚ ጋዜጠኞች ላይ በሚቀርቡ ክሶች ላይ ያየሁት የሆነ ፓተርን ስታብሊሽ ያደረገ ምንድ ነው ተመሳሳይ አካሄድ፣ በጣም ተመሳሳይ የሆነ ነገር የምታየው ምንድን ነው በህገ መንግስቱና በሌሎች ህጎች መካከል ያለው ልዩነትና አንድነት ብዙ ያገናዘበ አካሄድ አይደለም ኢትዮጵያ ውስጥ የሚታየው። ለምሳሌ አሁን የተመስገንን ብትወስድ በወንጀለኛው መቅጫ ህግ ነው የተጠየቀው። የወንጀል ህጉ ስታየው ደግሞ ከህገ መንግስቱ ጋር በተለይ የፕሬስ ነጻነትን በተመለከተ በጭራሽ የማይገናኙ ነገሮችን ይዞ ነው ያለው። ለምሳሌ ለምሳሌ አንዱ የተከሰሰበት ሁለት መቶ አርባ አራት ወንጀለኛ መጫ ህግ ብታየው የሀገሪቱን መንግስት ያዋረደ የሰደበ ስሙን ያጠፋ ወይም በሀሰት የወነጀለ እንደሆነ ይላል። በዚህ ተጠይቋል ተመስገን አሁን ሌላው ለምሳሌ አራት መቶ ሰማንያ ስድስት እንብት ብትወስድ አሁንም በዚህ አንቀጽ ተጠይቋል። ምንድን ነው የሚለው በመንግስት በህዝብ ባለስልጣኖች ወይም በስራቸው ላይ የሀሰት ወሬዎችን ጥርጣሬዎችን፣ ወይም የሀሰት አሜታዎችን የሚፈጥር ወይም የሚነዛ ሰው የህዝብን አስተሳሰብ ያናወጠ ምን ይላል? አስበው እንግዲህ ሀሜት እንኳን የማይቻልበት ሁኔታ ነው። ያሉት ዜጎች መንግስታቸውን ወይም ከፍተኛ ባለስልጣናትን መትችት ወይም ሀሳባቸውን በፈቀዳቸው መንገድ መስጠት መቻላቸው መፈቀድ የሚገባው የዜጎች መብት መሆን ነበረበት ነው የሚሉን። አዎ እንዴት ነው? ህገ መንግስቱ የመንግስት ስም እንዳይጠፋ አይከላከልም። ምንድን ነው የሚለው ህገ መንግስቱ? የግለሰቦች ስም ማጥፋት አትችልም፣ የንግግር ነጻነትን ስትጠቀም የግለሰቦችን እስም አታጠፋ፣ የህፃናትን ጤንነት የሚጎዳ ወይም ደህንነት የሚጎዳ ነገር አታረግም፣ ጦርነትን መቀስቀስ አትችልም። ከዛ ባለፈ የሰዎችን ክብር አትነካም ነው ይሄ ሂውመን ዲግኒቲ የሚባለው። ከዛ ውጪ መንግስትን መስደብ አትችልም ወይም የመንግስትን ስም ማጥፋት አትችልም የሚል ህገ መንግስት ውስጥ ያለን፣ የግለሰቦችን ስም ብቻ ነው ማጥፋትም አትችላው እንደ ኢትዮጵያ የመሰለ የዴሞክራሲያዊ ህገ መንግስት ውስጥ አክቹዋሊ የፕሬስ ነጻነት ስታውቅ ወይም ስታውቅ የፕሬስ ነጻነት በዋናነት ታርጌት ማድረግ ያለበት መንግስት ነው። መንግስትን ለመቆጣጠር መንግስትን ለመተቸት የመንግስት እላፊዎች ለማሳየት ነው የፕሬስ ነጻነት የሚያስፈልግ፣ እና መንግስት ካልተሰደበ መንግስት ካልተወቀሰ የፕሬስ ነጻነት ጥቅሙ ምንድን ነው? እዚህ ግን እንኳ እንኳን መሰደብ ቀርቶ መንግስትን ማማት አትችልም። እና ሲሪየስሊ በህገ መንግስትና በወንጀለኛ መቅጫ ህግ ያለው ልዩነት በእውነት ሊታሰብበት የሚገባ ነገር ነው። የወንጀል ህጉ በጣም ያረጀና የቆየ ነው። በአዲስ ከአስር አመት በፊት ነው የወጣ ሁለት ሺህ አምስት ላይ ግን እንዳለ ነው የተገለበጠው። ይሄ በድሮ በፊውደሊዝም ጊዜ ለመንግስት የነበረን ክብር መንግስት አባት ነው፣ መንግስት እናት ነው የመንግስትንነት የመንግስትን ፍጹም ተከባሪነት የሚያጎላውን ነው የሚሉት ይዞ ነው የመጣ የወንጀለኛ መቅጫ ህግ እና ይሄ ህግ በቀጥታ ከህገ መንግስቱ ጋር የሚጻረር ነው ብዬ ነው የማስበው እና እዚህ ላይ ዳኞቹ ዳኞቹ ህገ መንግስቱ መተርጎ እንኳን ባይችሉ ህገ መንግስቱን ግን ተግባር ላይ የማዋል ስልጣን አላቸው። ስለዚህ ይሄ አሁን ተወስነዋል፣ ግን ቅጣቱ አልተወሰነም እና ቅጣቱ ላይ ይሄን ነገር ግምት ያስገባ አካሄድ ቢኖር እና ዳኞች በዚህ በወንጀል ህጉና በህገ መንግስቱ ያለው ልዩነት ገብቷቸው አስበውበት ከአሁን በኋላ ለሚደረጉ ነገሮች እንኳን እርማቶች ቢወሰዱ ጥሩ ነው ብዬ አስባለሁ። አቶ ሙልጌታ በጸረ ሽብር ህጉ የጎላ ሚና ተጫዋችነት በተለይ በንግግር ነጻነትና በጋዜጠኞች መብት ላይ ያሳድራል የሚባለውን አሉታዊ ጫና ከግምት አስገብቶ ጠቅላይ ሚኒስትሩ በትላንቱ የፓርላማ ንግግራቸው ለቀረቡላቸው ጥያቄዎች ሲመልሱ ጋዜጠኝነት ሙያቸውን ለተለየ የፖለቲካ ዓላማ የሽብር ምግባር ጭምር ሽፋን ይጠቀሙበታል የሚለው ትችት በአንድ በኩል በስር ላይ ያሉ ያልተፈረደባቸው ጋዜጠኞች መሆናቸው በሌላ በኩል ደግሞ የመንግስቱንም አቋም የጋዜጠኞች መብት ተከራካሪዎች ጠበቅ አድርገው የተቃወሙትን የከረረ አስተያየትስ ከህግ አንጻር እንዴት ይመለከቱታል? አዎ ይሄ ደግሞ ሁለተኛው ነገር ነው። ኢትዮጵያ ውስጥ በተደጋጋሚ የምታየው እና እንደዚሁ የሆነ ፓተርን ፈጥሯል ወይም ተመሳሳይነት ያለው ነገር የምታይበት ምንድ ነው የኢትዮጵያ መንግስት ባለስልጣናት በጋዜጠኞች ሆኑ ወይም በፖለቲከኞች ላይ ማለት ፍርድ ቤት ቀርቦ በሚከራከሩ አስቀድሞ አቋም የመውሰድና አቋም በአደባባይ የመግለጽ ሁኔታ ታያለ። በእርግጥ ይሄኛውን ቢሆን ህገ መንግስቱን ይጻረራል እንዴት ነው አንድ ሰው ታስሮ በፍርድ ቤት ወንጀለኛ ነህ ተብሎ እስኪፈረድበት ድረስ ንጹህ ነው ተብሎ ነው የሚታሰበው እና ከጠቅላይ ሚኒስትሩም ሆነ ከሌሎች የመንግስት ባለስልጣናት የሚጠብቀው ህገ መንግስቱ ምክንያቱም እነዚህ ባለስልጣናት ህገ መንግስቱን ማክበርና መታዘዝ አለባቸው ሰው ለህገ መንግስቱ ክብር የሚኖራቸው ከሆነ አንድ ሰው ተከሶ ሲቀርብ በሽብር ህግ ሊሆን ይችላል፣ በዚህ በወንጀለኛ መቅጫ ህግ ሊሆን ይችላል። ብቻ የማንኛውንም ህግ ተላልፏል ተብሎ ፍርድ ቤት በሚቀርብ ሰው ላይ ይሄ ሰውዬ ፍርድ ቤት ቀርበዋል፣ ስለዚህ በፍርድ ቤት እና በሰውዬ ያለ ግንኙነት ነው እዚህ ውስጥ ገብተን አስተያየት መስጠት የለብንም የሚል ክቡርና ትልቅ አስተያየት መስጠት ሲቻል፣ ዝም ብሎ በቅድሚያ በአደባባይ በማስ ሚዲያ እነዚህ ሰዎች አሸባሪዎች ናቸው ወይም ወንጀለኞች ናቸው ብሎ ማለት እውነት ለህገ መንግስቱ ያለ ክብርን የሚያሳይ አይመስለኝም። መልካም አቶ ሙሉጌታ፣ ውይይታችን ይቀጥላል። ሌሎች በርከት ያሉ ጭብጦች አሉ፣ እናነሳለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ነ ይማ